የወጣቶች ዓለም። በእንስሳት ሕክምና ወይም ቬተርነሪ ሙያ የሰለጠነው ሄዶክ ወንዲራድ እንዴት ነው ወደ ማስጠናት የገባው? ነበረኝ ከዛ በፊት ከማ ማስጠናት ከመጀመሪያ በፊት እና የቢዝነስ ሳይል አደረገ ማለት ባላሰብኩት መንገድ ነገሮች ያው እንዳሰብኳቸው አልሄዱም እና የነበረኝንም ካፒታል ምናምን ይዞ ጠፋ። ከዛ ያለኝ ብቸኛዋ ሴት ትምህርት ስለነበር ያው ልጆች ማስጠናት እንደምችል አሰብኩና ጀምርኩ። ማስጠናት በችግር የደረሰልኝ ነገር ስለነበር ይሄ ነገር ለሌሎችም መሆን ይችላል ብዬ ደግሞ ማርኬቱ እየበዛት ሲመጣ አራት ኪሎ አካባቢ ስርዓት ወጣቶች የሚቆሙባቸው አሉ አረነ ቦታዎች፣ እዛ ሄጄ ብሮሸር በጠርኩና በመጀመሪያው ግን ሰላሳ ሰው ሬጅስተር አረገ ዳታ ቤዝ ላይ ማለት ነው። ኦንላይን ነበር ሬጅስትሬሽኑ። ከዛ ያኔ ወደ ቢዝነስ መቀየር እንደምችል ገባኝ። ማለት ከራሴ እኔ ከማስጠና ታልፌ ሌሎችም እንዲያስጠኙ ማርኬቱን ፈልጌላቸው ማገናኘት እንደምችል ገባኝ ማለት ነው። ማካ አዲስን በኃላፊነት ትመራለህ፣ ታስጠናለህ፣ የሚያጠኑ ተማሪዎችንና አስጠኛዎችን ታገናኛለህ። ስለ ማካ አዲስ ንገረኝ ሳና ስበው ገባ ነበር። ከገባን በኋላ ግን ብዙ ከፍና ዝርቅ ነበረ። ያንን በተለያየ መንገድ ችግሮቹን መፍትሄ እየፈለግንላቸው ከስተመሮች የሚያመጧቸውን ፍላጎቶች ለማሟላት በተለያየ መንገድ ስንዘርቆየን ከእነዚ ውስጥ እንግዲህ አንደኛው አስተኞቹ በኤቲክስ ወይም በስነ ምግባር የተሻለ ቦታ እንዲገኙ ማድረግ ነው። በዛ ስልጠናዎችን እንሰጣቸዋለን። ሌላው ደግሞ ከአስተኞቹ በኩል ደግሞ ራሱን የቻለ ብዙ ችግሮች አሉ። ለምሳሌ ገንዘብ የማይኖራቸው ወቅት ይኖራል። በዛ ጊዜ አነስተኛ ብሮችን ማቀርብላቸዋለን። ባለፈው አመት ወደ ሰማኒያ ሁለት ገደማ አስተኞች ስራ አገናኝተናል። አሁን በዚህ አመት ደግሞ እስከ አምስት መቶ ሰው መዝግበን ቢያንስ ሁለት መቶ አምሳውን ስራ ለማስያዝ ይመስባል። ስትመርጧቸው በምን መስፈርት ነው የምትመርጧቸው? የመጀመሪያ ትምህርት ደረጃቸው ነው። ከበር የምናደርገው ከኢንደጋሽን ወይም ከመዋለ ሕፃናት አስራ ሁለት ክፍል ያሉ ተማሪዎች ነው ምናስብ ነው። ስለዚህ ከኢንደጋሽን እስከ አምስተኛ ክፍል ላሉት ልጆች ዲፕሎማ ግዴታ ነው። ከአምስተኛ በላይ ላሉት ልጆች ደግሞ ዲግሪ፣ ከተቻለ ማስተር ሁለተኛ ግዴታ ነው። ግን ከትምህርቱ ማስቸገር፣ እንዲሁም ከትምህርቱም በበለጠ ሁኔታ እኛ ኢንፈስቲስ የምንሰጠው የአስተኛዎቹ ስነ ምግባር ነው። ለዚህ ደግሞ የተለያዩ ቃለ ፈጣዩ ጥያቄዎች አዘጋጅተን ነው ኢንተርቪው እናደርጋቸዋለን። ወስተኞቹ ይህንን ደቨሎፕ ስናደርግ መጀመሪያ በራሳችን ጥረት ከጉግል ላይ ወይም ከቴፋን እና ተመሳሰሉ ዓለም አቀፍ ድርጅቶች የኢንተርቪው ጥያቄዎች በሞተ ነበሩ። በኋላ ላይ የፕሬዚዳንት ባራክ ኦባማ የያንግ አፍሪካን ሊደርሽፕ ኢንስቲትዩት ኢንሮል አድርጌ ነበር። ከአንድ አራት ወር በፊት እዛ ይህንን ማኔጅ የማደርግበት ራሱን የቻለ ጥያቄ መዋቅር ደቨሎፕ አደረጉልኝ ያው አድቫይዘር ማለት ስለዚህ ትልቁ ሜሳጅስ የምንሰጠው ከትምህርታቸው በላይ ስነ ምግባራቸው ላይ ነው ከዘጠነኛ ክፍል እስከ አስራ ሁለተኛ ክፍል የሚያስተምሩ ወጣት መምህራን ከእንስት ተማሪዎች ጋራ ፆታዊ ግንኙነት ይኖራቸው ነበረ እና ይሄ ጉዳይ በርካታ መምህራንን በተለይ እዚህ ትምህርት ዘርፉ ላይ ያሉ ሰዎችን ያስቆጣ፣ ከስነ ምግባርም ወጣ ያለ ነው ትችት ተነስቶ ነበር እና የእናንተ አስጠኞች ከተማሪዎች ጋራ ብቻቸውን አንድ ለአንድ የሚገናኙበት እድል አለ እና እንደው ይህን የስነ ምግባር ጉዳይ እንዴት ነው የምትቆጣጠሩት? አፕላይ ካደረጉ በኋላ በእነሱ አስቀመጧቸው ኳሊፊኬሽኖች መሰረት ክላይንት ሲመጣ እንጠራቸው እና ኢንተርቪው እናደርጋለን። የመጀመሪያ ኢንተርቪዋችን አፕላይ ካደረጉበት እውቀት ጋር ተዛማጅ የሆነ ስኪል አላቸው ወይ የሚለው ለምሳሌ በፊዚክስ አፕላይ ያደረጉን ዘር ፊዚክስ ለማስጠና በትክክል ፊዚክሱን ያውቁታል ወይ የሚለውን ነገር ፈተና እንሰጣለን። በዛ ላይ አመርቅ የሆነው ስናገኛቸው ጓደኞቻቸው እንተዋወቃለን። ቤተሰቦቻቸውን ፐርሰናሊ ማለት ነው በስልክም በእንትንም ማለት ነው በአካል ቤታቸው ተሄደን እንተዋወቃለን እዛ ላይ የራሳችንን ግምት እንወስዳለን። ማለት ኳንቲቴቲቭ በቁጥር የምታስቀምጠው አይደለም። ይሄ በፐርሶናሊቲ ጉዳይ አይተህ እንደ ግለሰብ የምትገምጠው ያንን ካደረግን በኋላ ና በተወሰነ ደረጃ እንዲሆን አስረማኝ የስነ ምግባር ብቃት አላቸው ብለን ስናስብ እኛ የራሳችን የምንላቸው አስር ነጥቦች አሉ። የስነ ምግባር እነሱ ላይ ለግማሽ ቀን አይከብት ትሬኒንግ እንሰጣቸዋለን ከዛ በኋላ ወደ ተማሪዎቹን እንልካቸዋለን። እዚህ ላይ ግን አናቆመም። ተማሪዎቹን አከላክናቸው በኋላ ቢያንስ በወር ሁለት ጊዜ በድንገት ከወላጆች ጋር ብቻ ቀጠሮ ይዘን እየሄድን ቼክ እናደርጋለን። ተማሪውን እናስጠኝውን አገናኝተን ብቻ አናቆመም። አገልግሎታችን ወላጆችን ኢንቴንሲቭሊ የልጆቻቸው ጉዳይ ያገባኛል ብለው እንዲሰሩ እናደርጋለን። እንደውም ብዙ ጊዜ ትኬት የማይባሉ ደንበኞቻችንን በዚህ ምክንያት ስተናቸዋል። ምክንያቱም እነሱ ልጆቻቸውን ተወሰኝ ከላኩ በኋላ ወይም አስጠኝ ከቀጠሩ በኋላ የእነሱ ጉዳይ አይመስላቸውም የትምህርት ጉዳይ እና ወላጅ ደግሞ በደንብ ኢንፎርስ ካላደረገው አንድም ህግ ልጁም አይሰማም እኛም ብንጨቀጭቀው ብንጎተጉተው ዋጋ የለውም እና ያንን ለማጥራት ስንል ወላጆችን ልጆቹ ቤት ያሉ ዘመዶች ካሉ ዘመዶች ወንድም እህቶች ካሉ ወንድም እህቶች ሰራተኛ ካለች ሠራተኛ አስተማሪዎችን በሙሉ ሰብስበን የምናናገርበት እና የምናወያይበት ሜካኒዝም ፈጥረናል። ሲስተም አለ ኦልሬዲ የዘረጋ ነው እና አንተም ራስህ ተማሪዎችን በማስጠናት ገቢ ታገኝ ነበረ። ማስጠናት የሚሰጥ እርካታ አለ፣ የተለየ ነገር። በጣም የምወደው ነገር ምንድነው? ነው ቻሌንጅ ነው። ተስፋ የተቆረጠባቸው ልጆች ወደ ተሻለ ደረጃ ስናበቃ ስናይ ያለው ነገር በጣም ትልቅ ደስታችን ነው። እንደ ምሳሌ ልጥቀስ፣ ባለፈው ዓመት አንድ ክላይንት ነበረ፣ ሰባተኛ ክፍል ተማሪ ነው። በጣም ጎበዝ ልጅ ነው። እኔ ፐርሰናል የሄድኩኝ ያስጠናው ነበር ሌሎችን በስሬ የነበሩ ልጆች እየሄዱ ያስጠኑታል። ግን ፈተና ላይ ሲቀመጥ ሁሌ ፋይ ያደርጋል፣ ውጤት አይመጣለትም። እውቀት ግን በጣም አንዳንዴ እንደውም አስጠኞቹን ራሱ የሚያስጨንቅ እውቀት አለው፣ ከነሱ ሁል አልፎ የሚሄድ ማለት ነው። ይህንን ልጅ እንግዲህ ፈተና ላይ የማይቀመጥበትን ምክንያት ለማወቅ ብዙ ታግለናል። ፈተና ጥሩ ውጤት የማያመጣበትን ምክንያት ለማወቅ ና አንድ የበራሴ ኪሳራ አንድ ስነልቦና ባለሙያ ይዤ ሄጄ ለሁለት ሰዓት ያክል አዋራውና መጨረሻ ችግሩ ያለው ሰራተኛዋ ላይ ሆኖ ተገኘ። በጣም ስለምትቆጣውና ስለም የምታደርገው የእሷ ስትረስ አለበት የፈተና ስትረስ የጨመረበት፣ ሁለቱ አንድ ማድረግ ያው በልጅነት አድሞ ማለት ነው። እዛች ሞመንት ላይ ነው። ወላጆቹን አናገርናቸው። ሰራተኛዋን ወይ እንዲያልቋት ወይንም እንዲያባርሯት ነገር ናቸው። ጥሩነቱ ሰሞኑን እኛንና እሷ ተባረረች። ከዛች ሴሚስተር በኋላ በሙሉ አንደኛ እየወጣ ነው ያለው ልጅ። እንደዚህ አይነት ሳቲስፋክሽን ያለው ሌላኛው ደግሞ ካስጠኞች የተወሰኑትም ባለት አብዛኛዎቹ ብቻ ስራ የላቸውም ገንዘብ የሚያገኙት በማስጠናት ብቻ ነው። አንዳንዶቹ ላይ በትክክል የአዲስ አበባን ችግር ታየዋለህ። በቃ እናት የሚበሉትና የሚቀምሱት፣ የኤሌክትሪክ የሚከፍሉት ያጡ ልጆች የመጀመሪያ ወር ደመወዛቸው ሲከበሩ መጥተው የደስታ ሳግ እየተናነቃቸው የሚያቀርቡት ምስጋና ራሱ ቀላል የማይባል ደስታ ነው የሚሰጠኝ ለኔ። እንግዲህ ብዙዎቹ ከአንተ ጋር የሚሰሩት አስጠኞች ወጣቶች ናቸው ብዬ ተስፋ አደርጋለሁና አንተ የምትከተለው ቢዝነስ ሞዴል ማች ሜኪንግ ይሄ አስጠኞችንና አጥኞችን ማገናኘት አሁን አዲስ አበባ ላይ ብቻ ነው ያተኮርከው። ይሄ የቢዝነስ ሞዴል ወይም ይሄ የንግድ አሰራር የተለየ ገዛ ያስፈልገዋል። ከዚህ የበለጠ በርካታ ወጣቶችን ተጠቃሚ ማድረግ ወደ ሌሎች የሀገሪቱ ክፍሎች መስፋፋት ይችላል። ነው፣ ነው ያው የአቅም ጉዳይ ነው። አቅም ስል ፋይናንስ አለ፣ ሂዩማን ሪሶርስ አለ። እሱም በተወሰነ ደረጃ ቀርፈነዋል። ግን አሁን አንድ ደንበኛ ከአንድ አስተኝ ጋር ለማገናኘት ትንሽ ስራ አይደለም። ማለት ከኔ ዝም ብለህ ሰህናና ተነስ ዛሬ ቦሌ አንድ ደንበኛ ላይ ሂድና አስተና የምትለው አይደለም። ፐርሶናሊቲያቸው ቼክ ይደረጋል፣ የእውቀት ደረጃቸው ቼክ ይደረጋል። አንድ ሰው ሳይሆን መጀመሪያ ስድስት ሰባት ስምንት ሰው ሊሆን ይችላል ለአንድ ክላይንት ምንከት ነው። እና በትንሹ ከአንድ ክላይንት ጋር ለማገናኘት ከአምስት እስከ አስር ቀን ይፈጅብናል ያንን በሰው ኃይል እንሸፍነው እንችላለን። ከዛ ውጭ ግን ሰውንም ድረስ ገና ሲስተሙን ደቨሎፕ አድርገን ጨርስናል ብለን አናምንም። ማሻሻል የምንችላቸውን ኢኖቬት የምናደርግባቸውን ኤሪያዎች እየተጠቀምን ነው። ሄኖክ፣ ዛሬ የምሰራው ስራ ነገ የት ይደርሳል ብለህ ነው የምታስበው? ለቀጣዮቹ ጥቂት አመታት ያቀርናቸው ነገሮች አሉ። እንደ ቢዝነስ ሳይሆን ይሄን ማካዲስ ቱተርስን እንደ ኮሚኒቲ ነው ቢውልድ ማድረግ የምፈልገው። ለዛም ነው አሁን አስጠኞቹን ቤተሰቦቻቸውን ሄጅ የተዋወቃለው። መልክት ጋዘሪንግ ይኖረናል በየወሩ ጋዘሪንግ ሲኖረን እነዚህ አስጠኞች የኔ የሚሉትን ሰው ይዞ መምጣት ይችላሉ። ከዛ በተጨማሪ አሁን መስከረም ላይ እንግዲህ ያው የትምህርት ዘመኑ ሲጀምር ነው ስራን በደንብ የምንጀምረው ጥሩ ጥሩ ገቢ ያገኛሉ አስጠኞች ግን የገንዘብ አያያዝ ጋር የምንሰጣቸው ትሬኒንጎች አሉ በዛ መስከረም እቁብ ይጀምራል አስጠኞቹ በራሳቸው ስለዚህ ከማስጠናቱን በዘለለ ብዙ በአንድነት እየሰራ ነው ያለው ነገር አለ ከነዚህ ከሰማንያ ከሚለ አስጠኞቹ ጋር ማለት ነው አክቲቪቲ ስራ እየሰሩታሉ ስጋ እንደማንኛውም ችግር ያጋጠመውን ብሎ ማሰብ ሞኝነት ነው ነው እንደውም ዓለም አቀፍ ጥናቶች ምን ይላሉ? ከአስር አዲስ የተጀመሩ ቢዝነሶች አንዱ ብቻ ነው ሰፊ የሚያደርገው በረጅም ጊዜ ይላል። ያንን እንደ ኦፕሽን አስቀምጠናል። ግን ምናልባት ማስጠናቱ ፌል ቢያደርግ እንደዚህ እንደ ኮሚዩኒቲ ግርድ ያደረግነው ወዳጅነት በችግር ጊዜ መታየቁ፣ በደስታ ጊዜ መታየቁ አነቱን አብሮ ለማስከተል ነው እና በእሱ ላይ አስስተታቸው ይኛል ያስባለሁ ምክንያቱም እቁብ ይጀምራሉ፣ እቁባላቸው አላቸው፣ ይተያየታሉ የአንዱ ሰርግ ሲሆን ሁሉም ተሰብስቦ ይሄዳል፣ ችግር ሲኖር ተሰብስቦ ይሄዳል እና አንድ ትልቅ ኮሚኒቲ የመፍጠራችን ነገር ስኬት ነው። ያ ነገር ደግሞ ድርጅቱ ቢኖርም ባይኖርም ዘላቂ እንደሚሆን አልጠራጠርም።